የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። ትግራይ ውስጥ ለሁለት ዓመት በተደረገው ጦርነት ከ152 ሺህ በላይ የክልሉ ሴቶች መደፈራቸውን የትግራይ ጄኖሳይድ የተባለው ኮሚሽን አስታወቀ። ኮሚሽኑ በ166 ገጽ በሰነደው ጥናቱ በትግራይ ሴቶች ላይ ከተፈጸመው አጠቃላይ ጾታዊ ጥቃት ዘጠና በመቶውን ያደረሱት የኤርትራና የኢትዮጵያ ጦር ኃይላት ባልደረቦች ናቸው ይላል። ባለፈው ሮብ የሞቱት የኬንያ የረጅም ጊዜ እውቅ ፖለቲከኛ የራይላ ኦዲንጋ አስከሬን ዛሬ ናይሮቢ ውስጥ በይፋ ተሸኘ። በሽኝት ስርዓቱ ላይ በደጋፊዎቻቸው መካከል በተፈጠረ መገፋፋት በርካታ ሰዎች ቆስለዋል። ትናንት ሶስት ሰዎች ተገለው ነበረ። ኦዲንጋ እሁድ ይቀበራሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያ አቻቸው ቭላድሚር ፑቲን የዩክሬን ጦርነት ስለሚቆምበት ብልሃት በቅርቡ ፊት ለፊት ተገናኝተው ለመነጋገር ተስማሙ። የውይይቱ ቀን አልተቆረጠም። ትራምፕ ዛሬ የዩክሬኑን ፕሬዚደንት ዋሽንግተን ውስጥ ያነጋግራሉ። ዜናው በዝርዝርም የትግራይ ወይም የሰሜን ኢትዮጵያ በሚባለው ጦርነት ወቅት ትግራይ ውስጥ ከ152,000 በላይ ሴቶች መደፈራቸውን የትግራይ ጄኖሳይድ አጣሪ የተባለው ኮሚሽን አስታወቀ። ኮሚሽኑ ትናንት ይፋ ባደረገው ጥናቱ እንዳመለከተው ከ2013 እስከ 2015 በተደረገው ጦርነት ትግራይ ውስጥ ከ286,000 በላይ ሴቶች ከተለያዩ የጾታ ጥቃቶች አንዱ ተፈጽሞባቸዋል። የመቀሌው ወኪላችን ሚሊዮን ኃይለ ሥላሴ የኮሚሽኑን ጥናት ጠቅሶ እንደዘገበው የፆታ ጥቃት ከተፈጸመባቸው መካከል 152108ቱ ተደፍረዋል። የትግራይ ጄኖሳይድ የተባለው ኮሚሽን በ166 ገጽ በሰነደው ጥናቱ ከአጠቃላይ ጥቃቶቹ 55 በመቶ የሚሆነውን የኤርትራ ጦር ኃይል ባልደረቦች፣ 35 በመቶ ሆነውን የኢትዮጵያ መከላከያ ሰራዊት ወታደሮች መፈጸማቸውን ይገልጻል። አምስት ነጥብ ሰባት በመቶ የሚሆነውን በአማራ ኃይሎች የተቀሩት ደግሞ በተለያዩ ኃይሎች በጋራ የተፈጸሙ መሆናቸውን ጥናቱ ያመለክታል። ከኢትዮጵያ ኃይላትና ከኤርትራ ጦር ጋር ይዋጋ የነበረው የህወሀት ወይም የትግራይ መከላከያ ኃይል የተባለው ስብስብ ተዋጊዎች በሴቶች ላይ ጥቃት ስለመፈጸም አለመፈጸማቸው የደረሰን ዘገባ አይጠቅስም። በጦርነቱ ወቅት በሴቶች ሰዎች ላይ ስለተፈጸሙ ጥናቶች የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ከዚህ ቀደም ባወጧቸው ጥናቶች ግን ሁሉም ተዋጊ ኃይላት ጥቃት መፈጸማቸውን ዘግበው ነበረ። የኢትዮጵያና የኤርትራ መንግስታት ስለ ዘገባው እስካሁን በይፋ ያሉት ነገር የለም። የቀድሞው የኬንያ ዕውቅ ፖለቲከኛ የራይላ ኦዲንጋ አስከሬን ዛሬ ናይሮቢ ውስጥ በይፋ ተሸኘ። ኦዲንጋ የሞቱት ባለፈው ሮብ ህንድ ውስጥ ሕክምና እየተደረገላቸው ነበረ። ሰማንያ ዓመታቸው ነበር። የኬንያ የመጀመሪያ ምክትል ፕሬዝደንት የኦጂንጋ ኦዲንጋ ልጅ የነበሩት ራይላ ኦዲንጋ የፕሬዝደንትነቱን ስልጣን ለመያዝ አምስቴ በተደረገ ምርጫ ተወዳድረው ነበረ፣ አልተሳካላቸውም። እንደ ግሪጎሪያኑ አቆጣጠር በ2007 ማብቂያ በተደረገው ምርጫ ውጤት ሰበብ ሕይወት ያጠፋ ግጭት በመቀስቀሱ ቢወቀሱም ከወዛጋቢው ምርጫ በኋላ በተደረገ ስምምነት መሰረት ከ2008 እስከ 2013 ድረስ ጠቅላይ ሚኒስትር ሆነው አገልግለዋል። በጠቅላይ ሚኒስትርነት ዘመናቸው የኬንያን ህገ መንግሥት በማሻሻልና ዲሞክራሲያዊ ይዘቱን በማስፋት ይመሰገናሉ። በአንድ ወቅት የፖለቲካ እስረኛ የነበሩት ኦዲንጋ እንደ ግሪጎሪያኑ አቆጣጠር ከ1990ዎቹ ጀምሮ ኬንያ ውስጥ በተደረጉ ምርጫዎች በመወዳደር ኬንያ ውስጥ ዲሞክራሲያዊ ስርዓት እንዲሰርጽና የህግ የበላይነት እንዲከበር ጉልህ አስተዋጽኦ ያደረጉ ጽኑ ደፋርና በደጋፊዎቻቸው ዘንድ ባባ ወይም አባባ በሚል ቁልምጫ የሚጠሩ ተወዳጅ ፖለቲከኛ ነበሩ። ዛሬ ተሸኙ። የኦዲንጋ አስከሬን ከህንድ ትናንት ናይሮቢ እንደገባ ደጋፊዎቻቸው በፈጠሩት ግርግርና ጸጥታ አስከባሪዎች በከፈቱት ተኩስ በትንሹም ሦስት ሰዎች ተገልለዋል። ዛሬ ኒያዮ ስታዲዮም ውስጥ በተደረገው የሽኝት ስርዓት ላይ ደግሞ የኦዲንጋን አስከሬን ለመሰናበት በተደረገ ሽሚያ በአስር የሚቆጠሩ ሰዎች ተረጋግጠው ቆስለዋል። በስርዓቱ ላይ ቤተሰቦቻቸው፣ የኬንያ ፕሬዚደንት ዊልያም ሩቶ፣ የሶማሊያ ፕሬዚደንት ሐሰን ሼህ ሼክ ማህሙድ፣ ሌሎች የምስራቅ አፍሪካ ሀገራት ባለሥልጣናትና በብዙ ሺህ የሚቆጠር ደጋፊያቸው ተገኝቷል። የፊታችን እሁድ ምዕራባዊ ኬንያ በሚገኘው የቤተሰቦቻቸው ግዛት ይቀበራሉ ተብሏል። የማዳጋስካር ወታደራዊ ሁንታ መሪ ኮሎኔል ማይክል ራንድሪያኒራና ዛሬ ከቃለ መሐላ ፈጽመው የሀገሪቱን የፕሬዝደንትነት ስልጣን ያዙ። የ51 ዓመቱ የልዩ ጦር ኃይል አዛዥ ስልጣን የያዙት የቀድሞው የሀገሪቱ ፕሬዚደንት አንድሬ ራጆሊና በህዝብ ተቃውሞና ግፊት ባለፈው ሮብ ከሀገር ከሸሹ በኋላ ነው። የኑሮ ውድነት፣ ስራ አጥነት፣ የውሃና የመብራት መቆራረጥ ያስመረረው የማደጋስካር ወጣት የፕሬዝዳንት ራጆሊና ብልሹ አስተዳደርን በመቃወም ለተከታታይ ሳምንታት በአደባባይ ሲሰለፍ ነበረ። ጀኔሬሽን ዜድ ተብለው የሚጠሩት ወጣቶች የጀመሩትን ተቃውሞ ቀስ ቀስ የመንግሥት ሠራተኞች፣ የሠራተኛና የሲቪክ ማኅበራት ደግፈውታል። ኮሎኔል ራንድሪያኒራና የሚያዙት ጦርም ባለፈው ሳምንት ቅዳሜ በፕሬዚደንት ራጆሊና ላይ አምጾ ሮብ የመንግሥትነቱን ሥልጣን ተቆጣጥሮታል። እስካለፈው ቅዳሜ ድረስ ብዙም የማይታወቁት ኮሎኔል ራንድሪያኒራና ዛሬ ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ለማዳጋስካር ህዝብ አዲስ ምዕራፍ ተከፈተ ብለዋል። ዛሬ ለሀገራችን ታሪካዊ ምዕራፍ ተከፍቷል። በችግር ሲሰቃይ የነበረው ሕዝብ ለለውጥ መነሳቱንና ለሀገሩ ያለውን ጥልቅ ፍቅር በግልጽ አሳይቷል። በብሔራዊ ሕይወታችን አዲስ ምዕራፍ በደስታ ከፍተናል። ማዳጋስካር ውስጥ በተከታታይ የተደረገውን ተቃውሞ ሰልፍ ለመበተን ጸጥታ አስከባሪዎች በወሰዱት እርምጃ በትንሹ 20 ሰዎች ተገለዋል። በመቶ የሚቆጠሩ ቆስለዋል። የማዳጋስካር ጦር ኃይል ስልጣን መያዙን የአፍሪቃ ህብረት አውግዞታል። ይህ ዶይቼ ቬለ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሩሲያቻቸው ቭላዲሚር ፑቲን በቅርቡ ሊያደርጉት ያቀዱትን ውይይት እንደሚደግፉ የአውሮጳ መንግስታት አስታወቁም። ሁለቱ መሪዎች የዩክሬን ጦርነት ስለሚቆምበት ብልሃት ትናንት በስልክ ከተነጋገሩ በኋላ በቅርቡ ቡዳፔስት ሃንጋሪ ውስጥ ተገናኝተው ለመነጋገር ተስማምተዋል። ውይይቱ የሚደረግበት ቀን ግን እስካሁን አልተቆረጠም። የአውሮጳ ሕብረት የሁለቱም መሪዎች ውይይት እንደሚደግፍ አስታውቋል። የጀርመን ውጭ ጉዳይ ሚኒስትር ዮሃን ባደፉልም ሁለቱ መሪዎች ባለፈው ነሐሴ የጀመሩትን ውይይት ለመቀጠል መወሰናቸውን መልካም እርምጃ ብለውታል። ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዋይት ሀውስ ውስጥ የዩክሬኑን ፕሬዚደንት ቮልዲሚር ዜሌንስኪን ያነጋግራሉ። ዩናይትድ ስቴትስ ቶማሃውክ የተባለውን የመካከለኛ ርቀት ተምዘግዛጊ ሚሳይል ለዩክሬን እንድትሰጥ ወይም እንድትሸጥ ዜሌንስኪ ትራምፕን እየጎተጎቱ ነው። ትራምፕ እስከ 1600 ኪሎ ሜትር የሚምዘገዘገውን ሚሳይል ለዩክሬን ለመስጠት ወይም ለመሸጥ እንደሚፈልጉ አስታውቀው ነበረ። ትናንት ፑቲንን ካነጋ ገሩ በኋላ ግን ሐሳባቸውን ቀይረዋል የግሪክ ፖሊስ ለስደተኞች የሐሰት ሰነድ የሚያዘጋጅና ስደተኞችን የሚያሻግር ያለውን ቡድን ትናንት መበተኑን አስታወቀ ፖሊስ ወንጀለኛ ያለው ቡድን አባላት የሐሰት የጉዞ ሰነድ በማዘጋጀት ስደተኞችን ወደ ሰሜንና ማዕከላዊ አውሮፓ ሀገራት ያሻግሩ ነበረ። እንደ ግሪጎሪያኑ አቆጣጠር ከ2024 ጀምሮ አቴንስ ውስጥ የተደራጀው ቡድን ለስደተኞች ትክክለኛ የሚመስል የጉዞ ሰነድ የማዘጋጀት ችሎታ፣ ልዩ ልዩ የማጭበርበሪያ መሳሪያዎችና ሰነዶች ያሉባቸው ሁለት ቢሮዎች ነበሩትም። ቡድኑ ከየስደተኛው 8000 ዩሮ እየተቀበለ የሐሰት ሰነድ አስይዞ ስደተኛውን ወደ ተለያዩ የአውሮፓ ሀገራት ያሻግራል፣ ይላል የፖሊስ መግለጫ። ከቡድኑ አባላት አምስቱ ሲያዙ፣ ሁለቱ ተሰውረዋል። ይህ ዶይቸ ቨለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ትግራይ ውስጥ ለሁለት ዓመት በተደረገው ጦርነት ከ152 ሺህ በላይ የክልሉ ሴቶች መደፈራቸውን የትግራይ ጄኖሳይድ የተባለ ኮሚሽን አስታወቀ። ኮሚሽኑ በ166 ገጽ በሰነደው ጥናቱ በትግራይ ሴቶች ላይ ከተፈጸመው አጠቃላይ ጾታዊ ጥቃት 90 በመቶውን ያደረሱት የኤርትራና የኢትዮጵያ ጦር ኃይላት ባልደረቦች ናቸው ይላል። ባለፈው ሮብ የሞቱት የኬንያ የረጅም ጊዜ እውቅ ፖለቲከኛ የራይላ ኦዲንጋ አስከሬን ዛሬ ናይሮቢ ውስጥ በይፋ ተሸኘ። በሽኝት ስርዓቱ ላይ በደጋፊዎቻቸው መካከል በተፈጠረ መተፋፈግ በርካታ ሰዎች ቆስለዋል። ትናንት ሶስት ሰዎች ሞተው ነበረ። ኦዲንጋ እሁድ ይቀበራሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሩሲያዎቻቸው ቪላዲሚር ፑቲን የዩክሬኑን ጦርነት ስለማስቆም ብልሃት በቅርቡ ፊት ለፊት ተገናኝተው ለመነጋገር ተስማሙ። የውይይቱ ቀን እስካሁን አልተቆረጠም። ትራምፕ ዛሬ የዩክሬኑን ፕሬዚደንት ዋሽንግተን ውስጥ ያነጋግራሉ። የዜናው መልእክት አበቃ።